ናይጀሪያን ሲያሸብር የከረመው ቦኮ ሀራም የተባለው ደፈጣ ተዋጊ ቡድን ካለፉት ዓመታት አንስቶ ትኩረቱን ወደ ካሜሩን፣ ኒጀር እና ቻድ አድርጓል። ቡድኑ በተለይ በጎርጎረሳዊ 2016 ዓ ም በየቀኑ ሊባል በሚችል ሁኔታ ካሜሩን ውስጥ አጥፍቶ ጠፊ ጥቃቶችን አከታትሎ ጥሏል። ቦኮ ሀራም ጠንካራ ይዞታውን ሰሜን ምስራቅ ናይጄሪያን የሚያዋስነውን ሰሜናዊ ካሜሩንን ማጥቃት የጀመረው ከጎርጎሮሳዊ 2013 ዓ ም አንስቶ ነው። ከዚያን ጊዜ ወዲህም ወደ 1200 የሚጠጉ ሰዎችን መግደሉን የካሜሩን መንግስት በዚህ ወር መጀመሪያ ላይ አስታውቋል። የሀገሪቱ የማስታወቂያ ሚኒስትር እንዳሉት አሸባሪው ቡድን ቦኮሃራም በዚህ ጊዜ ውስጥ 1,098 ሰላማዊ ሰዎችን፣ 67 ወታደሮችንና 3 የፖሊስ ባለሥልጣናትን ነው የገደለው። ሚኒስትሩ በወቅቱ እንዳሉት ቦኮ ሃራም ከ2013 ዓ ም አንስቶ ካሜሩን ላይ ከ30 በላይ የአጥፍቶ ጠፊ ጥቃቶች አድርሷል። በአሁኑ ጊዜም የቦኮ ሃራም ጥቃት ከናይጄሪያ ይልቅ በካሜሩን የመጠናከሩ ምክንያት እያነጋገረ ነው። ሬድ 24 በተባለው ጥናት ተቋም የትንተና ክፍል ኃላፊ ሪያን ኪሚንግስ ምክንያቱን ለዶቼ ቨለ ተናግረዋል። በመጀመሪያ የናይጄሪያ መንግስት ጦር በሰሜን ምስራቅ የሀገሪቱ ክፍል በቦኮ ሀራም ላይ የሚያካሂደውን ጸረ ሽብር ዘመቻ አጠናክሮ ቀጥሏል። ይህ እርምጃ ምናልባትም በአካባቢው የቦኮ ሀራም ጥቃት እንዲቀንስ ያደረገ ይመስለኛል። ከዚህ በተጨማሪም ህዝብ በብዛት ከሰፈረባቸውና የናይጄሪያ ጦር ከተቆጣጠራቸው አካባቢዎች በ2015 መጀመሪያ ላይ እንዲወጡ ማስገድዷቸዋል። በዚህም የተነሳ ቦኮ ሀራም ወደ ካሜሩን እንዲገፋ ተደርጓል። ቡድኑ በአካባቢው የጸረ ሽብር እርምጃ አቅም መዳከሙን በመጠቀም በተለይ በሰሜን ካሜሩን የጸጥታ ተቋማትንና የሲቪል ይዞታዎችን እያጠቃ ነው። ካለፈው ኅዳር ወዲህ የካሜሩን ጦር በናይጄሪያ ድንበር ላይ በሚገኙ አንዳንድ አካባቢዎች የቦኮ ሀራምን ኃይል ለማዳከም ያለመ ዘመቻ አካሂዶ ነበረ። ለጉዳዩ ቅርበት ያላቸው አስተያየት ሰጪዎች እንደተናገሩት ዘመቻው በእርግጥም የቦኮ ሀራምን አቅም አዳክሟል። በዚህ የተነሳም አማጺው ቡድን ከካሜሩን ጦር ጋር ቀጥተኛ ውጊያ ከማካሄድ ይልቅ በአጥፍቶ ማጥፋት ጥቃት ተሰማርቷል። የአጥፍቶ ጠፊ ጥቃት አድራሾቹ ደግሞ በአመዛኙ ሴቶችና ልጃገረዶች ናቸው። ቦኮሃራም በካሜሩን የሚጥለው ጥቃት የሀገሪቱን ኢኮኖሚ ከማናጋቱም በላይ ህዝቡንም አለመረጋጋት ውስጥ ከቷል። የቡድኑ ጥቃት በግብርናና በገበያ ላይ ባሳደረው ተጽዕኖ ሰበብ ወደ 22 ሚሊዮን የሚጠጉ ሰዎች ለምግብ ችግር እንዲጋለጡ አድርጓል። ከመካከላቸው 15 ከመቶ የሚሆኑት ሕጻናት ናቸው። ከምንም በላይ አሳሳቢ ሆኖ የተገኘው ደግሞ ቡድኑ ወጣቶችን ይበልጥ እየሳበ መሆኑ ነው። ወጣቶች ለተሻለ ህይወት መስዋዕት እንዲሆኑ በመቀስቀስ ቦኮ ሀራም ከጎኑ እያሰለፋቸው ነው። ቦኮ ሀራምን ለመውጋት የምዕራብ አፍሪቃ ሀገራት በጋራ ተነስተናል ቢሉም የቡድኑ እንቅስቃሴ ግን እየተስፋፋና መልኩንም እየለዋወጠ ቀጥሏል። መፍትሄ ፍለጋው ያልተሳካው ኪሚንግስ እንደሚሉት በሀገራቱ መካከል መተማመን በመጥፋቱ ነው። ቦኮ ሀራም በአካባቢው የሚካሄደውን የደፈጣ ውጊያ ማስፋፋቱንና በቅርቡም በካሜሩን ያደረሳቸውን ጥቃቶች ስንመለከት በናይጄሪያና በጎረቤቶቿ መካከል ያለው የሁለትዮሽና ብዙዎቹን የሚያቅፈው ግንኙነት እንዳለ ሆኖ ትኩረቱ ለችግሩ የተባበረ ምላሽ መስጠት መሆን እንደነበረበት መገመት ይቻላል። ይሁንና አሁንም በነዚህ ሀገሮች መካከል የፖለቲካ አለመተማመኑ ጎልቶ የሚታይ ይመስላል።